ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። የአሜሪካ ድምፅ ሬዲዮ በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት እስከ 4 ሰዓት በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፈውን የአማርኛ ፕሮግራም አሁን ጀመረ። የሰላሙ ሁኔታ በእርግጠኝነት ይረጋጋል፣ በእርግጠኝነት ሰላም ይሆናል። በተለያየ ምክንያቶች የተደረጉ ክፍተቶች እንደሚቀረፉ ትልቅ እምነት አለኝ። የኢትዮጵያ አምባሳደር ፍጹም አረጋ ናቸው ባለፈው እሁድ በተካሄደው የእንተዋወቅ ምሽት ከተናገሩት የተቀነጨበ ነው። ሰላም ጤና ስጭልን። እንደምናመሻችሁ የተከበራችሁ አድማጮቻችን። የቅዳሜ ግንቦት አስር 2011 ዓ ም ምሽት ፕሮግራማችንን ይዘን ቀርበናል። የማስተናግዳችሁ አዳነች ፍሳዬ ነኝ። በዛሬው ፕሮግራማችን ዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ ስለተደረገ የእንተዋወቅ ምሽት የተቀናበረ ፕሮግራም ይቀርባል። ከዚያም ሳምንታዊው የሙዚቃ ቃና ቀርቦ ሲያዝናናችሁ ያመሻል። በቅድሚያ ግን ዜና እናሰማለን። ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ቤል አንድራዴ በቴክኒክ መሳሪያዎች ላይ ይገኛል። አስራ አራተኛው የቅዱስ ያሬድና ግዕዝ ቋንቋ ጉባኤ አክሱም ላይ እየተካሄደ ነው። ከትናንት በስቲያ ሐሙስ ግንቦት ስምንት ሁለት ሺ አስራ አንድ ዓመተ ምሕረት የተጀመረው ይህ ጉባኤ ነገ ይጠናቀቃል ተብሏል። ሙሉጌታ አጽባሀ ተጨማሪ አለው። የቅዱስ ያሬድ ስራዎች ለመዘከር እንዲሁም ከስራዎቹ ለዘመኑ የሚመጥን ትምህርት ለማግኘት በግዕዝ ቋንቋ ደግሞ የተጻፉ ጥንታዊ ጽሑፎች እንዲጠኑ ለማድረግ ያቀደ ኮንፈረንስ ነው እየተካሄደ የሚገኘው። 1500 ዓመታትን ያስቆጠሩት የቅዱስ ያሬድ ስራዎችን ለዓለም ለማስተዋወቅ ነው መድረኩ የተዘጋጀው፣ በማለት የትግራይ ክልል ባህልና ቱሪዝም ቢሮ ምክትል ኃላፊዋ ወይዘሮ ዘነብ ሀለፎም ተናግሯል። በአክሱም ዩኒቨርሲቲ አዘጋጅነት የቅዱስ ያሬድ ስራዎች በሳይንሳዊ መንገድ የተጠኑ ጽሑፎች የቀረቡበት መድረክ የተካሄደ ሲሆን በክልሉ ባህልና ቱሪዝም ቢሮ የተዘጋጀ ሌላ መድረክ ደግሞ የኦርቶዶክስ ቤተክርስቲያን ምሁራን በቅዱስ ያሬድና የግዕዝ ቋንቋ ትኩረት ያደረገ ጽሁፎች አቅርበዋል። ወይዘሮ ዘነቡ እንደተናገሩት በየዓመቱ የሚካሄደው ይህ መድረክ እየተጠናከረ መምጣቱ ነው። የቅዱስ ያሬድ ስራዎች ምንድን ነበሩ? በርከት ያሉ ፍልስፍናዎች ነበሩት። የህክምና፣ የፍልስፍና፣ የስነ ከዋክብት፣ የስነ ምህንድስና፣ ሌሎችም። እነዚህ ስራዎች እንዴት ወደ ዘመናዊው አለም ግብአት ሆኖ ሊያገለግሉን ይችላሉ በሚል መልኩ ነው እንግዲህ ዩኒቨርሲቲው ከቤተ ክርስቲያን ወጣ ባለመልኩ የተለያየ የፈለጉ እምነትም ፍልስፍና ይኖራቸው ነገር ግን በቅዱስ ያሬድና በቋንቋው ግዕዝ የተለያየ አርግመንት ያላቸው ሰዎች እንዲወያዩበት ነው የተደረገው። ና ሌላ ጊዜ ሁለቱም አንድ ላይ አጭቀን ነበር የምናካሄደው። ምንድ ነው እስኪመጋገበው ድረስ ማለት ነው። አሁን ግን በየራሳቸው መንገድ ሄደው ወደ እውነታው፣ ወደ ጥንት መሰረቱ እንዲመለሱ የማድረጉ ጉዳይ ነው የሚሆነው። ይህ ከሌላ ጊዜ ለየት ያደርገዋል። አክሱም ዩኒቨርሲቲ ራሱን ችሎ አካዳሚክ በሆነ መልኩ ማካሄዱ አንድ ትልቅ ነገር ነው። ሁለተኛ ቅዱስ ያሬድ ይጠቀምባቸው የነበሩ የዜማ መሳሪያዎች እንዴት ይቀኝ እንደነበረ እንዴት ያገለግል እንደነበረ ዜማዎቹ ምን ይመስሉ እንደነበረ እሱም በተግባር የታየበት ሁኔታ ነው። ሁሌም ቢደረግም መሳሪያዎቹ በኤግዚቢሽን መልክ ለሁሉ እንዲቀርቡ የተደረገችው ስራዎቹም እንዲወጡ መደረጉ በጣም ትልቅ ነገር ነው። በዚህ መድረክ ከተለያዩ የኢትዮጵያ አካባቢዎች የታደሙ ተሳታፊዎች ተገኝተዋል። በዓሉ ለማድመቅና የቅዱስ ያሬድ ስራዎችን የሚዘክር የጎዳና ትዕይንትም በአክሱም ከተማ ተካሂዷል። ለአሜሪካ ድምጽ ሙልጌታ ጽብሃም አክሱም አመሰግናለሁ። ሙልጌታ ለ ዘገባው ከአሜሪካ ድምፅ የሚተላለፍላችሁን ዜና ነው እየሰማችሁ ያላችሁት። በፋርስ ባህረ ሰላጤ ሰማዮች ላይ የሚበሩ የአሜሪካ የንግድ አየር መንገዶች ከፍተኛ ጥንቃቄ እንዲያደርጉ የዩናይትድ ስቴትስ ባለሥልጣናት አሳሰቡ። ማሳሰቢያውን ዛሬ ያወጡት ኩዌት እና የተባበሩት አረብ ኤሚሬቶች ውስጥ ያሉ የዩናይትድ ስቴትስ ዲፕሎማቶች ሲሆኑ ከሁለት ቀናት በፊትም ፌዴራሉ የአቪዬሽን አስተዳደር ተመሳሳይ ማስጠንቀቂያ ሰጥቶ ነበር። በአካባቢው እጅግ በበረታው ወታደራዊ እንቅስቃሴና በተካረረው ውጥረት ምክንያት ጀቶቹ በስህተት ሊፈረጁና ኢላማም ሊደረጉ እንደሚችሉ ማሳሰቢያው አመልክቷል። ፋርስ ባሕረ ሰላጤ ውስጥ እየታየ ያለው መካረርና ወታደራዊ እንቅስቃሴ በዩናይትድ ስቴትስና በኢራን መካከል ግጭት ሳይፈጠር አይቀርም የሚል ስጋት አጠናክሮ ይገኛል። በተያያዘ ዜና አሜሪካዊው የኢነርጂ ኩባንያ ኤክሰን ሞብል በደቡብ ኢራቅ ባስራ የከርሰ ምድር ዘይት ቁፋሮና ብዝበዛ ማሳዎች ላይ ያሰማራቸውን የውጭ ሀገሮች ሠራተኞቹን ከሥራ ቦታቸው ማሸሹ ተዘግቧል። ሰራተኞቹ ከማሳዎቹ ላይ የተነሱ ትናንትና ዛሬ እስከ ረፋት ድረስ መሆኑን አንድ የኢራቅ ባለሥልጣንና ሌሎች ሦስት ምንጮችን የጠቀሰው ሮይተርስ የዜና አውታር ዘግቧል። አሶሺየትድ ፕሬስም የኩባንያውን እርምጃ ከአንድ ሌላ ባለሥልጣን ማረጋገጡን ጽፏል። የኢራቅ መንግሥት ይዞታ የሆነው የደቡብ የዘይት ኩባንያ ሥራ አስኪያጅ ኢሽሃን አብዱል ጃባር በሰጡት ቃል ሠራተኞቹን የማሸሹን እርምጃ ለጥንቃቄ ያህል የተወሰደና ጊዜያዊም እንጂ አሁን የአደጋ ስጋት የለም ብለውታል። ከዩናይትድ ስቴትስና ሜክሲኮ አዋሳኝ የደቡብ ቴክሳስ አካባቢዎች በመቶዎች የሚቆጠሩ ጥገኝነት ጠያቂዎችን ጉዳይ ለማከናወን የውጭ ጉዳይ መስሪያ ቤቱ ወደ ካሊፎርኒያዊቷ ሳንዲያጎ ማጓጓዝ ጀምሯል። የዩናይትድ ስቴትስ ማዕከላዊ የስለላ ኤጀንሲ ባልደረባ የነበሩ የስድሳ ሁለት ዓመት ዕድሜ ሰው የብሔራዊ መከላከያ መረጃዎቹን ለቻይና እያሾለኩ ሰጥተዋል በሚል የ20 ዓመት እስራት ተፈረደባቸው። የኦስትሪያ ምክትል ቻንስለር ሄንስ ክሪስቲያን ሽትራች ዛሬ ስልጣን ለቀቁ። ክቡራትና ክቡራን የዜናው ሰዓት አበቃ። ለቀሪ ዝግጅቶች ወደ አዳነች ልመልሳችሁ። አሁን ወደ ምሽቱ ቅንብር እናመራለን ዋሽንግተን ዲሲ የሚገኘው የኢትዮጵያ ኤምባሲ በር ለሁሉም ክፍት ሆኖ ከውጭም ሆነ ከውስጥ ብዙም ጥበቃ አይታይም ነበር በዩናይትድ ስቴትስ የኢትዮጵያ አምባሳደር ሆነው በቅርቡ የተሸሙት አምባሳደር ፍጹም አረጋ ኑና እንተዋወቅ ሲሉ በላኩት ጥሪ መሰረት በፈገግታ እንግዶቻቸውን ሲቀበሉ አምሽተዋል። በሜሪላንድ፣ በዋሽንግተን ዲሲ፣ በቨርጂኒያና በአካባቢው ከሚገኙት ኢትዮጵያውያንና ትውልድ የኢትዮጵያ ግዩራን ባሳለፍነው ውህድ ምሽት በተሰናዳው የመታወቂያ ዝግጅት ላይ እርስ በርስ ሲተዋወቁ አምሽተዋል። ዝግጅቱን የተከታተለችው ጽዮን ግርማ አምባሳደር ፍጹሙንና ተሳታፊዎችን አነጋግራ ዘገባ አጠናቅራለች። ወደ ውይይት እናመራለን። እዚህ ኢምባሲ ለመጀመሪያ ጊዜ ገባሁ የሚሉ ሰዎች ቁጥር ቀላል አልነበረም። ገብተው የነበረበትን ጊዜ ደግሞ ወደ ኋላ ተመልሰው ሲጠሩት ቁጥሩ ብዙ ነው። ቅዳሜ ግንቦት 3 2011 ዓ ም አዲሱ አምባሳደር ፍጹም አረጋ ከእኔም ጋር እንተዋወቅ፣ እናንተም እርስ በርስ ተዋወቁ ብለው በጠሩት ዝግጅት ላይ የታደሙት ኢትዮጵያውያንና ትውልደ ኢትዮጵያ እንደተባለው እርስ በርሳቸው ተዋውቀዋል። አድራሻም ተቀያይረዋል። በአጋጣሚ አስተያየት የጠየኳቸው አቶ ጄሉ ደንቦባ በሽግግር ጊዜ ዲፕሎማት ነበርኩ፣ እንደውም ይህን የቆማችሁበት ኤምባሲ የሚገነባበትን መሬት አብሬ ነው የተቀበልኩት፣ አሉ። ይሄ ኤምባሲ ከመሰራቱ በፊት ይሄም ቦታ ከአሜሪካ መንግስት ጋር ተነጋግረን ቦታውን ኢትዮጵያ ስም ከተቀበሉ ሰዎች አንዱ ነኝ። በዛ ጊዜ የውጭ ጉዳይ ሚኒስትር አማን ሀሰን ይባላል። ሁለታችን ነን። በሽግግር ጊዜ የዚህ ኤምባሲ አባል ነበርኩኝ፣ ዲፕሎማት ነበርኩኝ። ያ ሽግግሩ መሸጋገር አለፎት ከድልድይ ላይ ወደቀ። እኔም ከዛ በኋላ እዚህ ኤምባሲ መድረስም አልችል ነበረ። አሁን ግን እንደምናየው የለውጥ ጭላንጭል ሀገራችን ላይ መጥቶ ተስፋ እያየን ነው። ትልቅ ለውጥ ነው። ህዝቡ ኤምባሲያችን ነው ብሎ የመጀመሪያ ጊዜ ሲሰባሰብ ኤምባሲው ክፍት ሲሆን ይሄ ኤምባሲ ኢትዮጵያ ነው የሚጨለግሰው የሚያንጸባርቀው። በሀገራችን ትልቅ ለውጥ አለ። በነገራችን ላይ ከሀያ ስድስት ዓመት በኋላ ኢትዮጵያ ሄጄ ወደ ስድስት ወርቁ የሚመጣው ትልቅ ለውጥ ነው ያለው። ትልቁ ለውጥ ተስፋ ነው። ህዝባችን ተስፋ አለው። ያን መሬት ስትቀበሉ ባሉ ነበር ወይስ የተገነባ ቤት ነበር? እስቲ ታሪኩን አጠር አድርገው ይንገሩ። አሳጥር ስላልሽኝ ነው እንጂ በሰፊው ማውራት የሚችል ሽማግሌ ነኝ። በኢትዮጵያ ውስጥ የሚገርምሽ ነገር በቀዳማዊ ኃይለ ሥላሴ ጊዜ ፓርላማ አባል ነበርኩኝ። ብዙ ሰው አያምንም። በወጣትነት ጊዜ ፖለቲካ የገባሁት በደርግ ጊዜም ስልጣን ነበረ። ከዛ በሽግግሩ ጊዜ ኢህአዴግን በዲፕሎማት ዚ ዋሽንግተን ኤምባሲ ውስጥ የተወሰነ ጊዜ ሰርቻለሁ። እዛ በነበርንበት ጊዜ ኮሎራማ ላይ ያለው ትልቅ ትንሽ የኢትዮጵያ ኤምባሲ አለ ራስን ብሩ ናቸው። በ1945 እንደዚህ የገዙት ያ በ28 ዶላር ነው የተገዛ። ዛሬ ስንት ሚሊዮን ዶላር ያወጣል? ከዛ ኤምባሲው እየጠበበ ስለሄደ ስታፉ ስለበዛ ወደ 60 ስለደረስ በተለይ የአስተዳደር ክፍል ኃላፊ ነበርኩ ኤምባሲ ውስጥ ቦታ ፈልገን እዚህ አካባቢ እንድንረከብ በኢትዮጵያና በአሜሪካ መንግስት መካከል ንግግር ተደረገና ይሄ ቦታ ባዶ ነው። ወደዳ መደዳውን የተሰሩ እነዚህ ኤምባሲዎች እዚህ የሞሮኮ አለ፣ ከዛ የጋና አለ። የጋና እና የእስራኤል ኤምባሲ በስተቀር ሌሎቹ ባዶ ነበሩ። ከነዚህ ከባዶ መሬቶች ምረጡና ለኢትዮጵያ እንሰጣለን ስላሉ እቺን ቦታ ይመረም ነው። በኢትዮጵያ ኤምባሲ የዲያስፖራ ዘርፍ ሚኒስትር አማካሪ አቶ ደመቀ ሽፈራው በዚህ ኤምባሲ ውስጥ ቀደም ሲል ሲሰሩ አውቃቸው ነበርና ከዚህ ቀደም ዝግ የነበረው ኤምባሲያችሁ አሁን ተከፍቷል። በግል ምን ስሜት አለው ብያቸዋለሁ። በጣም ጥሩ፣ ትክክል ነች። ከዛ በፊት እኛ እንግዶችን የምንጠራ የነበር ነው ያው በኢንቪቴሽን ነው በጥሪ መልክ በፖሊስም ጭምር አቁመን ነበረ እሱ ነገር አሁን ቀርቷልኝ። እናመሰግናለን ለውጥ ላመጡ ሰዎች በተለይ ከክቡር ጠቅላይ ሚኒስትራችን የአሜሪካን ሀገር ጉብኝትና ከለውጥ በኋላ ኤምባሲያችን ክፍት ነው። ሁሉም ኢትዮጵያውያን ይመጣሉ፣ ይጎበኙናል። ከዚህ በፊት እኛ ቅደን እኛ ጠይቀን ነበር የምንሰራው። አሁን ግን ተጠይቀን ነው። እንደምታየው እሁድ ለእሁድ ቢዚ ነን፣ እዚህ ነው የምንውለው ኦልሞስት። ስለዚህ በጣም ደስተኞች ነን። ብዙ ሰው ይመጣል፣ በራችን ክፍት ነው። አሁንም ኑ፣ እናገለግላቸዋለን። እባካችሁ ኑ። አመሰግናለሁ። እንግዲህ አስተያየት ላስተያየትህ ልጠይቀ እንዳልከው ፖሊስ አቁመን ነው በሩ ዝግ ነበር ብልሃልና በግልህ እንደ አንድ ሰራተኛ ምን ስሜት አለው? እንደዚህ አይነት በሩ ክፍት ሆኖ ከማህበረሰብ ጋር ተገናኝቶ መስራት እና በርን ዘግቶ መስራት ምን አይነት ስሜት አለው ሁለቱ? ስሜቱ በእውነት በመግለጽ ትንሽ ይከብዳል። እኔ በእውነት በኢትዮጵያ ኤምበሲ ስራ ከጀመርኩበት ጊዜ ጀምሮ ሙሉ ስራ ሰራሁ ብዬ መናገር የምችለው ባለፉት አንድ ዓመት ጊዜ ነው። እኔ በጣም ደስተኛ ነኝ። ብዙ ወገኖችን ስር በማድረጌ ደስተኛ ነኝ። ደስታዬ ወደር የለውም። እንደ አንድ ዜጋ እኔም ጭምር ነው። ነጻ የሆንኩም ተገቢውን አገልግሎት በመስጠት ክብር ይሰማኛል እና እጅግ በጣም ደስተኛ ነኝ። ጽዮን የሃይማኖት አባቶችን የተለያዩ የንግድ ማህበረሰብ ላይ ንግድ ላይ የተሰማሩ ሰዎችን በጣም ብዙ ኢትዮጵያውያኖችና ትውልድ ኢትዮጵያ ነው የሚታዩት። እናንተ ቀደም ብላችሁ ስታስተዋውቁ ዞር ዞር እያላችሁ ተነጋገሩ ስትሉ ነበረ። አምባሳደሩ ከመተዋወቃቸው በተጨማሪ ምን ለመፍጠር ነው የፈለጋችሁት? እንግዲህ ከክቡር አምባሳደሩ ጋር ግንኙነት ከማድረግ ባለፈ ማህበረሰቡ በተለያየ አኳኋን ለየብቻ ነው የኖረው፣ እንደምታውቂው ቤተክርስቲያንን ጨምሮ ቤተክርስቲያን ሁለት ሶስት የተከፈለ ነበረ። ስለዚህ የቤተክርስቲያንም መስጊዶችም፣ የወንጌላውያን ቤተክርስቲያናት፣ ሌሎች ቤተ እምነቶች፣ የቢዝነስ ተቋማትን ስበራሳቸው ቢተዋወቁ እንደ አንድ ኢትዮጵያዊ ኢትዮጵያ የጋራ ቤታችን ስለሆነች በኢትዮጵያ ጉዳይ ሀሳብ ቢለዋወጡ በምንደጋገፍ እንዴት እንደ አንድ ኢትዮጵያ ሀሳባችን ግለጽ የሚል ግንኙነት ያደርጋሉ፣ ይተዋወቃሉ። የመኮራረፍ ፊትና ጀርባ ሆኖ መኖር አይነት ነገር ስለነበረ እሱን ጭምር ይቀርፋል ብዬ አስባለሁ። ከአምባሳደሩ ጥሩ በተጨማሪ በፌስቡክ እያስተላለፍን ነበር ፕሮግራማችሁን። ከፌስቡክ አስተያየት ሰጪዎች እንደተከታተልኩት በዩናይትድ ስቴትስ የሚገኘው የኢትዮጵያ ኤምባሲ ስልክ ባለመመለስ ይታወቃል እያሉ አስተያየት እየሰጡ ነው። ሌሎች ኤምባሲዎችን በምሳሌነት ያስቀምጣሉ። ሌሎች ኤምባሲዎች ገና ስልክ ስንደውል ምላሽ ይሰጡናል እና የኢትዮጵያ ግን ይህን አያደርግም ብለው በተደጋጋሚ አስተያየት ሲሰጡ አይቻለሁኝ። ለምድረው ስልክ ማታነሱት ትክክለኛ ኮሜንት ነው። በጣም በትክክል ነው። አድማጭ ተመልካቾቻችን ኮሜንት የሰጡሽ ቪኦኤ፣ ደግሞ በጣም ተደማጭ ስለሆነ ይሄ ችግር ዩኒቨርሲቲው ለይቷልኝ ትክክለኛ ችግር እንደሆነ ስለዚህ መፍትሄ ለማስቀመጥ እየሰራ ነው የምንገኘው በነገሮች ላይ ጽዮን፣ ብዙ ኢትዮጵያውያን በዚህ አካባቢ የሚኖሩትኝ የመጨረሻ ቁጥሩ 1200 ላይ ነው የሚደውሉት። እሱ ነው ቢዚ የሚሆነው። ብዙ ሎበል አሜሪካ ብዙ ሰው የሚደውለው እዛኛው ቁጥር ላይ ነው እና ኢምበሲያችን ዌብሳይት ኢትዮጵያን ኢምበሲ ዶት ኦርግ ቢገቡ የሁላችንም ከክቡር አምባሳደሩ ጽህፈት ቤት ጀምሮ የሁሉም ዲፕሎማቶች እና ሰራተኞች ስምና ስልክ ይገኛል። ስለዚህ በአንደኛው ሞክረው፣ ሌላኛው ካልተሳካ ሌላውን አክሰስ ማድረግ የሚችሉበት እድል አለ። ሁሉም ሰው ስልክ ይመልሳልኝ የሁሉም ሰው የስልክ ፍሰት ያለው እንዳልኩ ኦፕሬተር ላይ ነው። ከኦፕሬተር ባካችሁ ውጡና ሌሎች የዲፕሎማቶችና የሰራተኞች ዝርዝር ላይ ኤምባሲ ወብሳይት ስለተቀመጠ ፊትለፊት የቢሮዎቻችን ስልክ አለ፣ ቀጥታ መደወል ይቻላል። በአጠቃላይ አሰራራችን ግን ለማዘመን፣ ሁሉንም ሰው አክሰስ ለማድረግ፣ ለማስደሰት እየሰራ ነው የምንገኘው። ኢትዮጵያውያኑና ትውልደ ኢትዮጵያ ጠረጴዛ ዘርግተው ወደፊት የሚዘጋጁ ዝግጅቶቻቸውን፣ ፕሮግራሞቻቸውን፣ ምርቶቻቸውን የሚያስተዋውቁም ነበሩ። ከነዚህ መካከል አፍሪካውያን ተሰባስበው በዋሽንግተን ዲሲ በሐምሌ ወር እንዲሮጡ ፕሮግራም አዘጋጅተናል ያሉት ዶክተር ጋሻው አብዛህ ናቸው። አመሰግናለውኝ አንቺ ተቋም እንዳረግሽው የኢትዮጵያን ቀን በዲሲ በሚል ባለፈው ጠቅላይ ሚኒስትር አብይ በሶስት ከተሞች በነበራቸው ቆይታ አንዱም እዚህ ዋሽንግተን ዲሲ ላይ ነበረ። እዛ ዋሽንግተን ዲሲ በነበራቸው ቆይታ ከንቲባዋ ቀኑን የኢትዮጵያን ቀን በዲሲ ተብሎ እንዲ ታሰብ ባስተላለፉት መልእክት ነበረ። እናም ውድድራችንም ከመልእክት በላይ ቀኑን በየአመቱ በደመቀ ሁኔታ እንድናስብ በሚያስችለን ሁኔታ የአምስት ኪሎ ሜትር ሩጫ ብዙ ኢትዮጵያኖችችን የሚያሳትፍ ሰዎች የሚያካትት ሩጫ እያዘጋጀን ነው የምንገኘው። ምንድን ነው ከዚህ ከሩጫው ጋር ያገናኙት ጉዳይ? መልካም። ከዚህ በፊት በኢትዮጵያ በሚገኘው የታላቁ ሩጫ በኢትዮጵያ ለመጀመሪያዎቹ ከምስረታው ጀምሮ ባሉት ከሪቻርድ ነሩከር ከሀይሌ ገብረስላሴ ጋር ሆነን ያካሄድ ነው ሩጫ ነበረ። እዚህ ሀገር መጥቼ ዶክትሬት ዲግሬን ከተማርኩ በኋላ ደግሞ ወደዚህ ዲሲ አካባቢ ስመጣ ባለኝ ሙያ ለሕብረተሰብ የምንድነው የሚያበረክተው በሚል ጥያቄ ከሌሎች ጓደኞቼ አገር ወዳድ ከሆኑ ሰዎች ጋር ተገናኝተን የምናካሄደውና ያመነጨነው ሀሳብ ነው። እናም በታውሰን ዩኒቨርሲቲ ነው የማስተምረው። በማስተምርበት መስክ ነው ይህንን ሩጫ የምናካሄደው። ምክንያቱም ስፖርት ማኔጅመንት ነው ማስተምረው። ሩጫውም አለ፣ ትምህርት ቤቱም አለ፣ ከዚህ በፊት የነበረው ሙያ አለ። ሁሉንም በማገናኘት ለኮሚኒቲው አንድ ነገር ማበረከት ያስችለናል በሚል ሂሳብ ነው። መቼ ነው ይሄንን ሩጫ የምታደርጉት? በምን መልኩስ ነው የምታደርጉት? ያው ኢትዮጵያ ውስጥ እንግዲህ በጣም የታወቀ ፕሮግራም ነው ታላቁ ሩጫ በዓመት አንድ ጊዜ የሚደረግና እዚህ ደግሞ ለአፍሪካውያኖች የሚል ያየው ምን አይነት ፕሮግራም ነው ፕሮግራሙ? መቼ ነው ፕሮግራሙ የሚሆነው? ጁላይ 27 በያርድስ ፓርክ ላይ ነው የሚሆነው የአፍሪካ የታላቅ ታላቅ የአፍሪካ ሩጫ ነው ብለን የጠራነው ወይም ግራንድ አፍሪካ ራን ምክንያቱም ምንድን ነው የኢትዮጵያን ቀን በዲሴ በምናከብርበት ወቅት በአፍሪካ ህብረት ምስረታ ላይ ያለንን አስተዋጽኦ አበበ ቢቂላ የመጀመሪያውን የአፍሪካ ወርቅ በኦሎምፒክ እንደማግኘቱ መጠን ቀኑን በሰፋና በደመቀ ሁኔታ ለኢትዮጵያኖች ብቻ ሳይሆን ከሌሎች አፍሪካኖች ጋር መክበር እንዲያስችለን በማሰብ ነው ታላቅ የአፍሪካ ሩጫ ብለን የምናዘጋጅ ያለ ነው። በጣም አመሰግናለሁ ዶክተር ጋሻው ጊዜር ስትልን ሌላዋ በዚሁ ዝግጅት ላይ ያገኘኋቸው ወይዘሮ ቢፍቱ እንዲሁ ከረጅም ጊዜ በኋላ ኤምባሲ ገባሁ አሉ። ለማህበራዊ ሚዲያ ተጠቃሚ ልጆች መልእክት አላቸው። ስሜ ቢፍቱ ማሙ ይባላለሁን። እዚህ ዋሽንግተን ዲሲ ነው የምኖረው። እኔ ከኢትዮጵያ ከወጣሁ ቆይቻለሁ፣ ሰንበት ብያለሁኝ። ያው ባለው ችግር ነው የወጣሁት

ሰላምን ማስፈን የሚችሉ ሰዎች ናቸው። ምክንያቱም እኛ ባላችንም ስሞት ሴቶች ናቸው የሚያለብሱ ልጆቻችንም ስሞት እኛን ነው የምናለብሰው። ስለዚህ ሁሌ ደግሞ እኛ አልቃሽ ከምንሆን እዚህ ፌስቡክ ላይ ቁጭ እያሉ ከመሰዳደብ፣ ከማንቋሸሽ አብረን ሰርተን እየተመካከርን የሚያስፈልገውንን ነገር እያረጉ ልጆቻችንን ደግሞ ለጠላት እንዳይሰጡ። ጠላት ማለት ጥይት ነው። ጠላት ማለት ረሃብ ነው። ለረሃብ እንዳይሰብ። ምክንያቱም ሀገሩ ኢትዮጵያ ሰላም ካልሰፈረ የእኛ ልጆች አሁንም ከሞት አይድኑም። ስለዚህ በአፍ ከመዋጋት ደግሞ በስራ ስራ ላይ መልሰን እንደው ስራ ቢሰሩና ወጣቶቹ ደግሞ ጊዜያቸውን ከሚያበላሹ ፌስቡክ ላይ ቁጭ ብሎ እንደናት የሚመክራቸው ነገር ሀገራችን ያለናሱ ያላት ነገር የለም። ስለዚህ ጉልበታቸውን ከሚያጠፉ ፌስቡክ ላይ ቁጭ ብሎ ከሚያጠፉ እኛም ብረዱን እናቶችን፣ ምክንያቱም እኛ ሁሌ እንዳለቀስ ነው። እንባያችን ከምወር እንደ እንባያችን ቢጠርጉን። ይሄን ነው መልዕክት ማስተላለፍ የምትፈልገው። ዝግጅቱ በተለያዩ የሃይማኖት አባቶች ጸሎት አስጀምረው ወደ መድረክ የወጡት አምባሳደር ፍጹም አረጋ የኢትዮጵያን ኤምባሲ ማስተዳደር ሀላፊነት ተቀብለው በጀመሩ በአንድ ወር ውስጥ ከኢትዮጵያውያንና ትውልደ ኢትዮጵያ ግዩራን ወይም ዲያስፖራ አባላት ጋር በአካል ለመተዋወቅ በመቻላቸው ደስታቸውን ገልጸው የቤተሰብን ሰላም በመጠየቅ ነበር ንግግራቸውን የጀመሩት ደህና ናቸው ልጆችስ ቤተሰብስ ሁላችሁ ደህና? ይህ ኤምባሲ የእናንተ ቤት ነው፣ የእናንተ ኤምባሲ ነው ካሉ በኋላ ከተለያዩ ሰዎች ጋር ባደረጉት ንግግር እንደተረዱት ከዚህ ቀደም ለብዙዎች ባይተዋር ሆኖ የቆየው የኤምባሲ ሁኔታ እንዳይደገም በጋራ ሊሰራ እንደሚገባ አሳስበዋል። አምባሳደር ፍጹም በመተዋወቂያ ንግግራቸው ላይ የዲያስፖራ ማህበረሰቡ በአገዋ በትረስት ፈንድ በመዋለ ነዋይ ፍሰት አገራቸውን በማስተዋወቅ የፋይናንስ ተቋማትን ድርሻ በመግዛት በተለያዩ ዘርፎች መሳተፍ እንዲችሉ ጥሪ አቅርበዋል። በአጠቃላይ እርስ በርስ የመደጋገፍ ጥያቄን አቅርበዋል። ከዝግጅቱ በኋላ በቪኦኤ የፌስቡክ ገጽ ላይ በቀጥታ ስርጭት አጠር ያለ ቆይታ አድርገን ነበር። በቅድሚያ አመሰግናለሁ። ዋነኛው ያከናወነው ተግባር በመቶ ቀናት ውስጥ የተለያዩ እቅዳችን አዘጋጅተናል። በቀጥታ ወደ ዋናው ስራ ከመግባታችን በፊት ከዳያስፖራው ማለትም ከኢትዮጵያና ትውልድ ኢትዮጵያኑ ጋራ ተገናኝቶ መጀመሪያ እንዴት ናቸው በሀገራችን ባህል መሰረት ልጆችስ ደህና ናቸው ወይ ለመጠያየቅ ነው ማለት ነው። ወደሚቀጥለው ንግግር የሚያስገባንን ቅድመ ሁኔታ ነው የሰራ ነው ማለት ነው። ስለዚህ በዛ መሰረት ደህንነታችንን ተጠያይቀናል፣ ናፍቆታችንን ተለዋውጠናል። አገራቸውን የሚወዱ ህዝባቸውን የሚናፍቁ ወገኖች ናቸው። እዚ ያሉን በሚያሳስባቸው ጉዳዮች ላይ ከአሁን በፊትም እንዲሻሻሉ ሲጠይቋቸው በነበሩና በተሻሻሉ እንደገናም ደግሞ ጊዜም የሚጠይቁ በቀሪም እንዲሻሻሉ በሚፈልጓቸው ጉዳዮች ላይ በጥልቀት እንግዲህ በየፈርጅ በየፈርጁን እንመክራለን። ዛሬ ከሰላምታ ባለፈ አንድ አጀንዳ ቀርጸን በሁሉ ጉዳዮች ላይ ለመነጋገር የሚያስችል ሁኔታ አልነበረም። አንድን ጉዳይ አብስሎ ለመነጋገር በጉዳዩ ላይ ጥናት መደረግ አለበት፣ ጥናት አቅራቢ መኖር አለበት፣ ጥናት መደረግ አለበት። ስለሆነም በዛ መልክ አጀንዳ ተመርጦ ውይይቶች እየተካሄዱ በዋናነት የሀገራችንን ህዝብ ወደፊት የሚያሻገሩ ከአሁን በፊት ያለፉ ነገሮችን በይቅርታ ምንከድነውን ከድነን ተጠያቂነት የሚያመጣው እንዳለ ሆኖ ከዛ ግን ወዳለፈው ጉዳይ ስንሄድ ወደፊት ባለው ፋይዳ ልክ እንዲሁም ደግሞ በዛሬ ላይ ባለው ፋይዳ ልክ ብቻ እያነሳል መምከር እንዳለብንም ጭምር በመልክቴ ላይ ማስቀምጫለሁ። ይሄ ነው የነበረው። የተለመደው አይነት መድረክ ላይ ተቀምጦ ውይይት ሳይሆን ከተሰበሰበው ማህበረሰብ ጋር መሀል እየዞሩ ሲነጋገሩ፣ ሲወያዩ ተመልክቻለሁ። እንዴት ነበር ውይይቱ? ምን ጥያቄ ተነሳ? ምን አስተያየት አገኙ? እርሶስ ምን አስተላለፉ? በዚህ መልክ ወንበር እንዳይኖር አድርገን ሴታፕ ስናደርገው ሰው ነጻ ሆኖ እየተዘዋወረ ወዳጆቹን እየጠየቀ ደህንነቱን እያወራ እያወጋ ቦታም እንዳይጠባው ጭምር ወንበር አስወጥተን ነው ያካሄድ ነው ማለት ነው። ይህ በራሱ ያሰብነውን አሳክቷል ብዬ ነው ማስበው። ለምሳሌ እኔ በተለመደው የስብሰባ አይነት መልክ ቢሆን መድረክ አካባቢ ከሚኖሩ ሰዎች በስተቀር ሌሎችን ላላገኝ ይችል ነበረ አሁን ያለማጋነን ከሁሉ ሰው ጋራ ብዬ ማለት ቢከብደኝም ሊያገኙኝ ከፈለጉ ሰዎች ጋር በሙሉ ተገናኝቻለሁ በወፍ በረርም የሚያሳስቧቸው ነገሮች ምን እንደሆኑ ምን ላይ ትኩረት ባደርግ እንደሚመርጡ ቢሮ መጥተው ቀጠሮ ይዞ በስፋት መነጋገር እንደሚፈልጉ ክፍተት ያሏቸው ቶሎ መሻሻል ይችላሉ አንዳንዶቹ ምርጥ ሀሳቦችን ሁሉ አምጥተዋል ወጣቶችም በወጣትነታቸው ሌሎችም እንደዛው ማለት ነው የሚበዛው ቀጠሮ ይዘው ለመነጋገር ነው። ስለዚህ በቀጣይ እንግዲህ እየመከርን ይሄዳል ማለት ነው እና ደህንነታቸውንም የበለጠ ለመጠያየቅ እድል ፈጥሮናል። ናፍቆታችንም ለመለዋወጥ በአጠቃላይ ኢትዮጵያ ውስጥ እየተካሄደ ባለው ለውጥ እጅግ ደስተኛ መሆናቸውን በጣም ብዙ ቁጥር ያላቸው እዚህ ኤምባሲ ውስጥ ከገቡ ለመጀመሪያ ጊዜያቸው እንደሆነ አሁን ተመልሰን ወደ ቤታችን ገባን። ከዚህ በኋላ ደግሞ እንደዚህ እንደዚህ አይነት ነገሮችን በዚህ ኤምባሲ ውስጥ ማካሄድ እንፈልጋለን ወጣት እዚህ ሀገር ተወልደው ያደጉ ስለ ሀገራቸው አንዳንድ አገልግሎት ማበርከት የሚፈልጉ መጥተው ሁሉ አነጋግረውኛል። እዚህ ኤምባሲ ውስጥ በነጻ ከኮሚኒቲ ጋር የተያያዘ ስራ ሊሆን ይችላል። ከዩኒቨርሲቲም የመጡ ከሃይስኩልም፣ የመጡ በኢንተርንም ጭምር ለማገልገል ዝግጁ ነን ብለውም ያነጋገሩኝ ነበሩ። የሚያሳየው ሰፊ የሆነ ድጋፍ ሰፊ የሆነ አገራችን ላይ የተጀመረውን ለውጥ ወደ ተሻለ ለውጥ ህዝቡ ወደሚጠቀምበት ለውጥ ለማሳደግ የተነሳንበት ጊዜ ይመስለኛል። እና እኔ ብሩህ ነገር ነው ያየሁት። መድረክ ላይ ንግግር ሲያደርጉ ስምንት ነጥቦችን አስቀምጠው ነበረ። በውጭ ከሚገኙ ኢትዮጵያውያንና ትውልደ ኢትዮጵያ ማህበረሰብ የሚፈለገው ወይም ሊያደርጓቸው የሚገቧቸው ነገሮች ለምሳሌ ኢንቨስት ማድረግን፣ የተለያዩ ስራዎችን መስራት እንደሚችሉ እነዚህ ነገሮች ማከናወን ትችላላችሁ ብለው አስቀምጠው ነበር እና በኤምባሲው በኩል ኤምባሲው ወይም የኢትዮጵያ መንግስት ለዲያስፖራ ማህበረሰብ ደግሞ ይህንን እድል አመቻችቷል የሚል ነገር አልተቀመጠም። ኢትዮጵያኖች ተሳትፎ እንዲያደርጉ የሚጋብዝ ነው እና በኤምባሲው በኩል ደግሞ ለኢትዮጵያኖች እዚህ ላሉ የታሰበ ወይም የሚደረግ ነገር ነው አለ ወይ አለው ባለፈው እዚህ ዋሽንግተን ዲሲም ከሌላም የመጡ የዚህ ሀገር ነዋሪዎችን ዳያስፖራውን ሳይሆን ሌላውን ማህበረሰብ ስለ ኢትዮጵያ ያለውን ሁኔታ ለማሳየት ፓስፖርት ዲሲ ጋር በማገናኘት ያካሄድነው ፕሮግራም ነበር። እዛ ላይ እንደዚሁ የመጡ ዳያስፖራዎችም ነበሩ። ለሱ ዝግጅት በምናደርግበት ወቅት ካነጋገር ናቸው አንዱ ዋሽንግተን ዲሲ ሜሪላንድና ቨርጂኒያ የተደራጁ የቻምበር ኦፍ ኮሜርስ የሚባሉ እዚሁ ሀገር በሬስቶራንትም በሌሎችም ዘርፍ ላይ ተሰማርተው የሚሰሩ ባለሀብቶችን ወይም ነዋሪዎችን ነው እና እነሱ መደራጀት በራሱ የመጀመሪያ እርምጃ መሆኑን አፕሪሼት አድርገናል። ከተደራጁ በኋላ ደግሞ ጠንክረው መስራት እንዳለባቸው፣ ስለሆነም በአደራጀታቸው አማካኝነት ኢትዮጵያ ውስጥ ላለው ድጋፍ ቢያደርጉም ባያደርጉም የኢትዮጵያ ኮሚኒቲ በመሆናቸው ብቻ እዚህ ኑሯቸውን፣ ንግዳቸውን፣ ኢንቨስትመንታቸውን ቢዝነስ የተሻለ ለማድረግ ከኤምባሲው የሚፈለጉ ድጋፎችን እዚህ ካሉ የመንግስት አካላት ጋር በመሆን የበኩላችን እንደምንወጣ ተግባብተናል። ሌሎ እነሱም ደግሞ እኛም የድርሻችን እንወጣለን ብለው ባለፈው እንግዲህ የተመለከታችን ከ8ሺ ሰው ያላነሰ ያስተናገደ ምግብ 16 ሬስቶራንቶች በራሳቸው ውጪ አቅርበውልናል እና ይህም ዝም ብሎ ፍቅራቸው በተግባር እየተገለጸ እንደሆነ ነው የሚያሳየው ማለት ነው። አገራቸውን ለማኩራት ምን ያህል የቆረጡ እንደሆነ ነው የሚያሳየው። ስለዚህ እነሱም እንደዚህ ተጨባጭ እርምጃ እየወሰዱ ነው። በእኛም በኩል የበለጠ ለማገዝ ዝግጁ ነን። እንዳሉት ይሄ ኤምባሲዎች እዚህ ውስጥ ገብተው በጋራ በተለይ ዛሬ እኔ በአይን እንዳየሁት የተለያዩ የሃይማኖት አባቶች ከተለያየ አካባቢ ከተለያየ የማህበረሰብ ክፍል የመጡ ሰዎች በአንድ ላይ እንደዚህ ተሰብስበው የሚነጋገሩበት ኤምባሲ አልነበረም። አሁን እሱን ማድረግ ችላችኋል። ግን ኢትዮጵያ ውስጥ የተለያየ ቦታ የሰላም ሁኔታ አለ። የዲያስፖራ ማህበረሰብ፣ ውጪ ያለው ማህበረሰብ ኢትዮጵያ ውስጥ በየትኛውም ሙያና የኢኮኖሚ አቅም መዋለ ንዋይን አፍሶ ስራ እንዲሰራ ሲጠየቅ የሰላምን ሁኔታ መጠየቁ አይቀርም። እንደ አንድ ኤምባሲ እንደ አንድ ትልቅ ኤምባሲና እንደ አምባሳደር እንደዚህ አይነት ጥያቄ የኢትዮጵያን የሰላም ሁኔታ የተመለከተ ጥያቄ አይቀርብሎትም ወይ? ሲቀርብሎት እንዴት ያስተናግዱታል? ወደፊትስ እነዚህን ጥያቄዎች እንዴት ነው የሚመልሷቸው? ሰላሙን በተመለከተስ ምንድን ነው ለማረጋገጥ የሚሰራው ስራ? የሰላሙ ሁኔታ በእርግጠኝነት ይረጋጋል። በእርግጠኝነት ሰላም ይሆናል። በተለያየ ምክንያቶች የተደረጉ ክፍተቶች እንደሚቀረፉ ትልቅ እምነት አለኝ። ሕዝቡ የሚጠይቃቸውን ነገሮች ምላሽ እንደሚያገኙ መተማመን አለሁ። ለምሳሌ ኢንተርናሊ ዲስፕለስድ የሆኑ ሰዎች ወደ ቀያቸው መሄድ ጀምረዋል። እነዚህን የሰላም ሁኔታ የሚያባብሱ ነገሮች ግን አሉ። በህገወጥ የሚደረጉ የጦር መሳሪያ ዝውውር፣ የገንዘብ ዝውውር፣ ኮንትሮባንዶች፣ የመሳሰሉ ነገሮች። በተለይ የገንዘብ ዝውውር ህገ ወጥ በሚሆንበት ሰዓት የገንዘብ ዝውውር ከመሆኑ አልፎ የጸጥታ ችግር ይሆናል። ስለዚህ በማናቸውም ሁኔታ በእንደዚያን ነገር ላይ ያሉ ሰዎች በየዋህነት በህገወጥ ወጥ ግብይትና በባንክ መካከል ያለው ልዩነት ብቻ በማየት ከዛ ባለፈት ጉዳት እንደሌለው የዕለቷን ብቻ ልዩነቱ ይሄን ያህል ነው እሱን በባንክ ሲሄድ አጠዋለሁ፣ ስለዚህ በሚል የሚያደርጉት ነገር አንደኛ፣ በብሔራዊ ባንክ በኩል በመንግስት በኩል እሱን የሚመለከት ማስተካከያዎች ይደረጋሉ። የመጨረሻ ጥያቄ ነው። በጣም ይቅርታ፣ አቁም ቢዎት ነው የግል ነው ጥያቄ። ኢትዮጵያን እንዴት ነው የሚመለከቷት? ምን አይነት ኢትዮጵያን ነው የሚያዩት? ወደፊት እንዴት ነው የሚያስቧት? አገራችን ዳት ፈርስ የሚል ቃል ስለተጠቀሙ ስሜት ስላየሆነው እና ምን አይነት ኢትዮጵያን ነው የሚያልሙት? ኢትዮጵያ የዛሬ አርባ አርባ አምስት ዓመት በጣም የሚገርም የኢንዱስትሪላይዜሽን ጎዳና ይዛ ነበር። በመሀል በብዙ በደርግም እንደገና ከዛ በኋላም የተሻለ መስራት እየቻልን ብዙ የቀሩ ነገሮች አሉ። አንድ ሀገር እድገቱ የሚለካው በሕዝቦቹ በሕዝቦቿ ውስብስብ ምርቶችን በማምረት አቅም ላይ ነው። ካሁን በፊት ጂዲፒ ነበረ መለኪያ ተደርጎ ሲወሰድ የነበረው የኢኮኖሚ እድገት ሲባል አጠቃላይ የሀገሪቱ ምርት ነበር የሚወሰደው። ከዛም ደግሞ ጂዲፒ ፐርት ካፒታም ይወሰዳል። የድህነት መቀነስም ብዙ ነገሮች እንደመመዘኛ ሁመን ዴቨሎፕመንት ኢንዴክስ በሚልም ወጡ። አሁን ግን የደረስንበት ደረጃ በዓለም ገበያ ላይ ከፍ ያለ ዋጋ እና ዳይቨርሲፋይድ የሆኑ ምርቶች አምርቶ የድርሻውን መወጣት የሚለው ላይ ከሱ አንጻር ብዙ ብዙ ስራ ስለሚጠብቀን ዜጎቻችንን ይበልጥ ከሚያሰለች ጆሮ ጭው ከሚያደርግ የህዝባችንን ኑሮ ወደፊት ከማይገፋ ወሬዎች ወጥተን ወደ ምርት የሚያስገቡን ወደ ኤክስፖርት የሚያስገቡን ቴክኖሎጂዎች ላይ ስራዎች ላይ በአይቲ ደግሞ ፈጠን ያሉ ያላካካስናቸውን በቴክኖሎጂ ተጠቅመን ወደዛ ደረጃ እንድንሸጋገር የሚያደርጉ ስራዎችን መስራት ይኖርብናል። ብዙ የቤት ስራ አለብን። ከወሬ እንውጣ። ይህንን ደግሞ ማድረግ የሚያስችል የሚያስደንቁ ልጆች አሏት እዚህ ሀገርም አገር ቤትም ስለዚህ ይህን በማድረግ አገራችን በጣም በጣም ታላቅ እንድትሆን ማድረግ እንችላለን። በጣም ብዙ ምቹ ሁኔታዎች አሏት። ስለዚህ ይህንን እንችላለን ብለን የመነሳትና ከዛም ደግሞ የመቻል አቅማችንን እያሳደግን በስራ ውስጥ ማለት ነው እንድንሄድ ነው እኔ የምመኘው ማለት ነው። በጣም አመሰግናለሁ። አምባሳደር ፍጹም አረጋ ለሰጡን ማብራሪያ በአድማጮቻችን ስም እግዜር ይስጥልኝ። ደግሞ በደሳለኝ መኮንን በየሳምንቱ የሚዘጋጀው የሙዚቃ ቃና ይቀርባል። ሰላም ሰላም ሰላም። ጤና ይስጥልኝ የተከበራቸው የሙዚቃ ቃና አድማጮች፣ በያላችሁበት የክብር ሰላምታዬ ይድረሳችሁ። በዛሬው የሙዚቃ ቃና ፕሮግራም የተለያዩ ምርጥ ዜማዎችን ይዤላችሁ ቀርቤያለሁ። በቀጥታ ወደ ዜማዎቹ ነው የምወስዳችሁ። በቅድሚያ የምናደምጠው ዜማ ቱናይት ቱናይት የተሰኘውን የጃን ኪንግን የሀገረሰብ ዜማ ይሆናል። Everybody's going to different places. All we long I'm working for a paycheck that barely makes in Living for a dream. I I got to chasing. To Colors, the mesmerizing beam goes on, Sing it in for me. Yeah. everybody. ራይት ቱ ናይት የተሰኘውን የጃን ኪንግን የሀገረሰብ ዜማ ነበር ያደመጥ ነው። በመቀጠል ደግሞ በመላው ዓለም ብዙ ተደማጭነትን አትርፎ የነበረውን አሁንም ድረስ እየተደመጠ ያለውን የሊዮና ሌዊስን ቆየት ያለ ዜማ በሊዲንግ ላቭ የተሰኘውን ምርጥ ዜማዋን እናደምጣለን። Once or twice was enough, and it was all in vain. Time starts to pass before you know it, you're frozen. Ooh. But something happened for the third የእንግሊዙ ታዋቂ ድምፃዊ የሊዮና ሌዊስን ብሊዲንግ ላብ የተሰኘውን በመላው ዓለም አድናቆት ያተረፈውን ዜማዋን ነበር ያደመጥነው ነው። በመቀጠል ደግሞ ወደ ሀገረሰብ ዜማ ልውሰዳችሁና የኬሪ አንደርውድን ሳምቲንግ ኢን ዘ ዋተር የተሰኘውን ዜማዋን እናደምጣለን። Something to the water. When I got the news today, I didn't know what to say. So I just hung up the phone. I took a walk to clear my head. This is where the walking led. Can't believe you're really gone. Don't feel like going home. So I'm gonna sit right here on the edge of this pier and watch the sunset. Dead. Drink a beer. Funny how the good ones go too soon, but the good Lord knows the reasons why, yes. Sometimes a greater plan. It's kinda hard to understand right now it don't make sense. I can't make it all make sense, so I'm gonna sit right here on the edge of this pier and watch the sun. ኤንግ ኤቤር የተሰኘውን የሉክ ብራያንን የሀገረሰብ ዜማ ነበር ያድምጥ ነው። ከሀገረሰብ ዜማ ወጣ ብለን ደግሞ ወደ አርኤንቢ ዜማ ስንሸጋገር ቢያንሴ ከኤምኤንኤም ጋር በመሆን ዋክ ኦን ዋተር እያሉ በጋራ የሚጫወቱትን ዜማ እናደምጣለን። Why are expectations so high? Is it the bar I set? My arms I stretch, but I can't reach a far cry from it, or it's in my grass butters. Soon as I grab, squeeze. I lose my grip like the flying trapeze. Into the dark, I plummet. Now the sky's blackening. I know the mark's high, butter. Flies rip apart my stomach. Knowing that no matter what bars I come with, you're gonna heart gripe. And that's a hard fight getting to swallow. So I scrap these as pressure increases like khakis. I feel the ice cracking because. Ah. Curse of the standard that the first of the Mathers disc set. Always in search of the verse that I haven't spit yet. Will this step just be another misstep to tarnish whatever the legacy, love, or respect I've garnered? The rhyme has to be perfect, the delivery flawless. And it always feels like I'm hitting the mark till I go sit in the car, listen, and pick it apart. Like this is garbage. God's given me all this, still I feel no different regardless. Kids look to me as a god, this is. If only they knew it's a facade and it's exhaustive. And I try not to listen to nonsense, but if you bitches are trying to strip me of my confidence, mission accomplished. I'm not Godson, Nas Rock, Kim Pak, Big James, Todd Smith, and I'm not Prince. So Should believe in me the way that you do. Cause I'm telling to let you down. Oh, it's true, I'm a Rubik's, a beautiful mess. At times juvenile, yes. I goof and I jest. A flawed human, I guess. But I'm doing my best to not ruin your expectations and meet him But first, the speed 'em verse. Now Big Sean, he's going too fast. Is he gonna shout or curse out his mom? There was a time I had the world by the bs eating out my palm. Every album song I was spazzing the fuck out on, and now I'm getting clowned and frowned on. But the only one who's looking down on me that matters now's Deshaun. Am I lucky to be around this long? Begs the question though, especially after the methadone is yesterday fades, and the Dresden home is burnt to the ground, and all that's left of my house is lawn. The crowds are gone, and it's time to wash out the blonde. Sales decline. The curtains drawn, they're closing the set, I'm still poking my head from out behind. And everyone who has doubt remind, now take your best rhyme, outdo it, now do it a thousand times. Now let them tell you the world no longer cares or gives a f about your rhymes. And as I grow out of sight, out of mind, I might go out of mind. Cause how do I ever let this mic go without a fight? When I made a fing tight robot of twine? but when i do fall from these heights though i'll be fine i won't pout or cry or spiral down a whine but i'll decide if it's my final bow this time around cause I'll walk, I'll walk. ዎክ ኦን ዋተር የተሰኘውን ኤሚኔም ከቢዮንሴ ጋር በመሆን በገራ የተጫወቱትን የአርኤንቢ ዜማ ነበር ያድምጥ ነው። ከዚሁ ከአርኤንቢ ዜማ ሳንወጣ ጀነፈር ሎፐስ በዲጄ ካሊድና በካርድቢ ታጅባ ደኔሮ እያሉ የሚጫወቱትን ዜማ እናድምጥ። Another one. Me and my man, we stack it up to the ceiling. More money. More money. la boca, let me finish. More money. Every day I'm alive, I make a killer. Let's get it. Yeah, that's the way I'm gonna get it. Yo quiero, get quiero, these. up, hot talk, yeah, back it up, holla at that if you acting up, you ain't got that, you can sit with us, yeah, sign the frames, make you double take, man and Andy on a double day, grand hit me city on the west, yo quiero, yo quiero dinero, I just want the green, want the money, want the cash flow, yo quiero la venta si Cardi Look. B! Mama, eat mm -hmm. chips, guac, and queso. Y'all can kiss my ass. I all made um peso. the sauna. I got the juice, no tropicana. I got the box, that got the most flavor. Big fat cat like in the bodega. Still making money, moves. Yeah. Tell me what you think. Yeah. Merengue to the money. that <laughs> to the bank. Ah. I messed it up, I'm nice, like Frito. I need my money, yo necesito. I told ya, I'm Chef Selena. I'll back can Serena, we need the crop, run up in your spot, put it to your head like give me what you got. Two bets that came from the wall, party from the pole and jenny from quiero, the black. ጄነፈር ሎፔዝ ከዲጄ ካሊድ እና ከካርዲቢ ጋር በመሆን ዴኔሮ እያለች የተጫወተችውን ዜማ ነበር ያደመጥ ነው። ከአርኤንቢ ወደ ሬጌ ዜማ እንሸጋገርና የቦብ ማርሊን ሬዳምሽን ሶንግ የተሰኘውን ምርጥ ዜማውን እናደምጥላለን። From the bottomless pit, but my hand was made strong. By the end of the Almighty, we forward in this generation. Triumphantly, won't you help to sing these songs of freedom? Cause all I ever have Redemption songs, redemption songs. Emancipate yourselves from mental slavery. None but ourselves can free our minds. Have no fear for atomic energy. None of them can stop the time. How long shall they kill our prophets while we stand aside and look? Ooh, some say it's just a part of it. We've got to fulfill the book. Won't you help to sing these songs of freedom? Cause all I ever have, redemption songs, redemption songs, redemption songs. ሬደምሽን ሶንግ የተሰኘውን የቦብ ማርሌን ምርጥ ዜማ ነበር እያደመጥ ነው። የተከበራቸው የሙዚቃ ቀን አድማጮች፣ ለዛሬ የተመደበልኝ ሰዓት እየተገባደደ ነው። አብራችሁ ስለቆያችሁ እጅጉን በጣም እያመሰገንኩኝ በአዴል ዋተር አንደር ዘ ብሪጅ በተሰኘው ምርጥ ዜማው አሰናበታችኋለሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤና እንሰንብት። ደሳለኝ መኮንን ነኝ በእኔ በኩል ቻው። አመሰግናለሁ። ደስ አለኝ። ለሙዚቃ ቃና ዝግጅቱ የማጠቃለያ ዜና ላሰማችሁ። በፋርስ ባህረ ሰላጤ ሰማዮች ላይ የሚበሩ የአሜሪካ የንግድ አየር መንገዶች ከፍተኛ ጥንቃቄ እንዲያደርጉ የዩናይትድ ስቴትስ ባለሥልጣናት አሳስበዋል። ማሳሰቢያውን ዛሬ ያወጡት ኩዌትና የተባበሩት አረብ ኤሚሬቶች ውስጥ ያሉ የዩናይትድ ስቴትስ ዲፕሎማቶች ሲሆኑ ከሁለት ቀናት በፊትም ፌዴራሉ የአቪዬሽን አስተዳደር ተመሳሳይ ማስጠንቀቂያ ሰጥቶ ነበር። በአካባቢው እጅግ በበረታው ወታደራዊ እንቅስቃሴና በተካረረው ውጥረት ምክንያት ጀቶቹ በስህተት ሊፈረጁና ኢላማም ሊደረጉ እንደሚችሉ ማሳሰቢያው አመልክቷል። በተያያዘ ዜና አሜሪካዊው የኢነርጂ ኩባንያ ኤክሰን ሞቢል በደቡብ ኢራቅ በባስራ የከርሰ ምድር ዘይት ቁፋሮና ብዝበዛ ማሳዎች ላይ ያሰማራቸውን የውጭ ሀገር ሠራተኞቹን ከሥራ ቦታቸው አሽሽዋል። አንድ የኩባንያው ባለስልጣናት እንደተናገሩት እርምጃው የተወሰደው ለጥንቃቄና ጊዜያዊ ነው እንጂ አሁን ያለ አደጋ የለም። ከዩናይትድ ስቴትስና ሜክሲኮ አዋሳኝ የደቡብ ቴክሳስ አካባቢዎች በመቶች የሚቆጠሩ ጥገኝነት ጠያቂዎችን ጉዳይ ለማከናወን የውጭ ጉዳይ መስሪያ ቤቱ ወደ ካሊፎርኒያ የቱ ከተማ ሳንዲያጎ ማጓጓዝ ጀምሯል። ዩናይትድ ስቴትስ ውስጥ ጥገኝነት በሚጠይቁ ሰዎች ማመልከቻዎች መጥለቅለቃቸውን የሀገሪቱ የጉምሩክና የወሰን ጥበቃ መስሪያ ቤት ባለስልጣናት ተናግረዋል። ዜናው አበቃ። ጤና ይስጥልኝ የተከበራችሁ አድማጮች፣ የምሽቱ ፕሮግራማችን እዚህ ላይ አበቃ። ፕሮግራም ድ